በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግም ምቹ ሁኔታ ተፈጥሯል ይላሉ የተቃዋሚዎቹ መሪዎች። ግጭቱ ከተቀሰቀሰ ከሁለት ዓመት በኋላ ለመጀመሪያ ጊዜ ወደ ጁባ ሊጓዙም መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል። እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች የአሁኑን ያክል ወደ ትግበራ የቀረበ ያለ አይመስልም በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል ማርክ ኤ ሂስቶሪካል ዴይ ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ እፈልጋለሁ። ጓድ ማይክል የማስታወቂያ ሚኒስትሩን ማለታችን ነው። ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል። ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ካሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም ኢጋድ ላከናወነው መልካም ሥራ ምስጋና እናቀርባለን። ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች የጋራ የጦር ኃይል እዝን ብሔራዊ የደህንነት አገልግሎቱን ጨምሮ ወደ አምስት ሺህ ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ ሶስት ሺህ የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15ና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ